የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ የካቲት 6 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ምሥራቃዊው የአማራ ክልል እና ክፍል እና አሳሳቢው የሕገወጥ ንግድ ስለ ስራ ያስብም፣ ስለ ጤናው ያስብም፣ ስለ ሌላ ሀገራዊ አጀንዳ ያስብም፣ የተወሰነ ጊዜ ረፈድ ሲል ትዝ የሚለው ስለ ስራ አይደለም። እንደነዛን ሶች እንዴት አድርጌ ተስፋ ያደርጋለሁ። ሰው ገንዘብ መምጫው የትኛው ነው? ወንጀል ሊሰራ ይችላል። የኅብረተሰብ ውድቀት ላይ ነው የሚጥለን። የኮምቦልቻ ጉምሩክ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሰማ እንዳውድ ናቸው። ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በዛ ያሉ ቅንብሮች አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ከአንድ ሺህ በላይ የሚሆኑ የኦሮሞ ነጻነት ግንባር ወይም ኦነግ ሰራዊት አባላት ወደ ተዘጋጀላቸው ካምፕ መግባት መጀመራቸውን የሀገር ውስጥ መገናኛ ብዙኃን ማምሻውን ዘግበዋል። የሰራዊት አባላቱ ጦላይን ጨምሮ በኦሮሚያ ክልል በተዘጋጁ የተለያዩ ካምፖች በመግባት ስልጠና እየወሰዱ እንደሚገኙም ታውቋል። ከኦሮሚያ ብሮድካስቲንግ ኮርፖሬት ያገኘነው መረጃ እንደሚያሳየው የሰራዊት አባላቱን አነጋግረው የተደረገላቸው የሰላም ጥሪና እየታየ ያለው የፖለቲካ ለውጥ ለሀገርና ሕዝብ ጥቅም በሰላማዊ መንገድ እንዲታገሉ እንዳደረጋቸው ገልጸዋል። በኃይል ትግል ማድረጉ ለሕዝብ ስለማይጠቅም ሰላማዊ የትግል መንገድ መምረጣቸውን ለ መገናኛ ብዙሀኑ ተናግረዋል። ከዚህ በተቃራኒው የትጥቅ ትግል አማራጭ በማድረግ በኃይል የሚንቀሳቀስ ቡድን አካሄድ ተቀባይነት እንደሌለውም ገልጸዋል። በሀገሪቱ የተጀመረውን ለውጥ ለማስቀጠልም መናበብና መመካከር አስፈላጊ መሆኑን ጥቆማ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ በዩኤስ ሜክሲኮ ድንበር ላይ አጥር ለማቆም የጠየቁትን የገንዘብ ወጪ ክርክር አብቅቶ የፌዴራል መስሪያ ቤቶች ከፊታችን አርብ ጀምሮ ዳግመኛ እንዳይዘጉ የሚያደርገውን ሰነድ ይፈርማሉ ተብሎ እንደሚጠበቅ ተገለጸ። የምክር ቤት አባላቱ በትላንትናው ዕለት ምንም እንኳን ፕሬዚዳንቱ የጠየቁትን የአምስት ነጥብ ሰባት ቢሊዮን ዶላር ባይፈቅዱም አነስተኛ ገንዘብ እንደሚፈቅዱ በመሰረተ ሀሳብ መስማማታቸው ይታወሳል። ፕሬዚዳንቱ ትላንት በተናገሩት ቃል ያንን ስምምነት ባይወዱትም መስሪያ ቤቶቹ ዳግመኛ እንዲዘጉ ግን አላደርግም ብለዋል። ፕሬዚዳንቱ ሰነዱን ይፈርሙ አይፈርሙ መናገር የሚቻለው ምክር ቤቱ የሚሰጠውን የገንዘብ አቅም ካየም በኋላ ይሆናል ሲሉ የዋይት ሀውስ አፈቀላጤዋ ሳራ ሳንደርስ ትላንት መናገራቸው ይታወሳል። ባለፈው ጊዜ ፌዴራል መስሪያ ቤቶች ለሰላሳ አምስት ቀናት ተዘግተው እንደቆዩም አይዘነጋም። የሶማሊያ መንግስት ለውጭ ሀገር የነዳጅ ኩባንያዎች በዚህ በያዝነው አመት የነዳጅ ፍለጋ ፈቃድ ለመስጠት ዝግጁ መሆናቸውን አስታወቁ። ተቃዋሚዎች ግን የነዳጅ ዘርፉን የሚገዛ ህግ ስራ ላይ እስኪውል ድረስ ፈቃዱ እንዲዘገይ ይፈልጋሉ። የሶማሊያ መንግስት በአቀደው መሰረት ፈንዱን የሚሰጥ ከሆነ የነዳጅ ፍለጋው በጋራድና ኪስማዩ ከተሞች መካከል የሚካሄድ እንደሚሆን ታውቋል። በነዳጅ ፍለጋው ለመስራት የሚሹ የውጭ ሀገር የነዳጅ ኩባንያዎች ጥያቄያቸውን በዘጠኝ ወራት ማለትም እንደ አውሮፓውያን አቆጣጠር እስከ መጪው መጋቢት ሰባት ድረስ እንዲያቀርቡና መልሱን ወዲያው እንደሚያገኙ የሶማሊያ መንግስት አስታውቋል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማነኝ አብረን ከአድማስንሻገር ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ወደ ኮምቦልቻ ነው የሚወስደን። አማራ ክልል ምስራቃዊ ክፍል ከፍተኛ የኮንትሮባንድ ስጋት እንዳለበት በአካባቢው የሚገኘውን በኮምቦልቻ የጉምሩክ ቅርንጫፍ ጽህፈት ቤት ኃላፊን ያነጋገረው ዘጋቢያችን መስፍን አራጌ በተከታዩ ዘገባ ይዳስሰዋል። ለወትሮው ከውጭ ሀገራት ጋር ቀጥተኛ የድንበር ግንኙነት የሌለው ምስራቃዊ የአማራ ክፍል በኮንትሮባንድ ንግድ መተላለፊያነት እምብዛም የተጋነነ ስም አልነበረውም። አሁን ግን በስድስት ወራት ብቻ በአንድ ዓመት ከሚመዘገበው በጥፍ የጨመረ ቁሳቁሶች በኮንትሮባንድ ተይዘዋል። ከኮምቦልቻ ጉምሩክ ቅርንጫፍ ጽህፈት ቤት የተገኘው መረጃ እንደሚያመለክተው በስድስት ወራት ብቻ የተያዙት ቁሳቁሶች ባለፈው በጀት ዓመት በ12 ወራት ውስጥ ከተያዘው በ21 ሚሊዮን ብር ብልጫ አለው። አብላጫውን ቁጥር የሚይዘው ለጉዳት የሚዳርጉ ሱስ አስያዥ የሲጋራና የሺሻ ቁሳቁሶች መሆናቸው ደግሞ ችግሩን ውስብስብና አሳሳቢ ያደርገዋል። የቅርንጫፍ ጽህፈት ቤቱ ስራ አስኪያጅ አቶ ሰማን ዳውድ አካባቢያችን ባለው ነባራዊ ሁኔታ የሲጋራና የሺሻ ተጠቃሚ ይሆን ያለው አብዛኛው ወጣት ነው። አምራቹ የህብረተሰባችን ክፍል ነው። አምራቹ የህብረተሰባችን ክፍል በእነዚህ ጉዳዮች ላይ ተጠምዶ ሱሰኛ ሆኖ ህብረተሰብ ላይ ሸክም እንዲሆን ነው ይሆን ያለው ስለ ስራ ያስብም፣ ስለ ጤናው ያስብም፣ ስለ ሌላ ሀገራዊ አጀንዳ ያስብም። የተወሰነ ጊዜ ረፈድ ሲል ትዝ የሚለው ስለ ስራ አይደለም። እደነዛን ሶሶች እንዴት አድርጌ ሳስፋ ያደረጋለሁ። ሰው ገንዘብ መምጫው የትኛው ነው? ወንጀል ሊሰራ ይችላል። የህብረተሰብ ውድቀት ላይ ነው የሚጥለን። ኮንትሮባንድ ምክንያታዊ ትውልድ እንዳይፈጠር፣ አገራዊ መረጋጋት እውን እንዳይሆን ድብቅ ዓላማ ያነገቡ የጸረ ሰላም ኃይሎች የገቢ ምንጭ እንደሆነም አክለው ያስረዳሉ። አንዳንድ ጥናቶች እንደሚያመለክቱት አሁን ለኢትዮጵያዊ አከፋፋይ ኮንትሮባንዱ የሚደርሰው በነፃ ከውጭ ይመጣል። በነፃ ከመጣ በኋላ ምንድን ነው? ኢትዮጵያ ውስጥ ያለው የኮንትሮባንድ አከፋፋይ ለሚቀጥለው አካል ሲያስተላልፍ፣ ግማሽ አስከፍሎ። ሶስተኛው ወገን ደግሞ ምን ያደርጋል? ሙሉ አስከፍሎ ነው ለሌሎች የሚያከፋፍለው። ከዛ በኋላ ምን ይሆናል? ይህችው ገንዘብ ሶስተኛው ሰው እየሰበሰበና የራሱን ትርፍ አስቀምጦ ወደ ሁለተኛው ሰው ሲያስተላልፍ ምንድን ነው? የነበረበትን እዳ በሙሉ ይከፍላል። ሁለተኛው ሰው ምን ያደርጋል? እዛ ቦርደር ያለው ያቺን ገንዘብ የራሱን ድርሻ ያስቀረና ወደ ውጭ የምትወጠዋን ከዚህ ከሀገር ውስጥ ከብላክ ማርኬት ወደ ዶላር ትቀየራለች። ወደ ዶላር ትቀየርና ያቺ ዶላር ትወጣለች ማለት ነው። ይሄው ምን ያክል የነዚህ ሰዎች የፋይናንስ ምንጭ ነው የሚባለው። ዝም ብሎ አይደለም። የቅርንጫፍ ጽፈት ቤቱ ሪፖርት እንደሚያስረዳው ከሲጋራና ሺሻ ምርቶች በተጨማሪ ጊዜያቸው ያለፈባቸው የምግብና መጠጥ ውጤቶች በስፋት ተይዘዋል። ሆኖም የቁጥጥሩን መረብ አልፈው ወደ ሕዝብ የሚገቡት ምግብና መጠጦች በትውልድ ጤና ላይ ተጽዕኖ እያሳደሩ መሆናቸው ይነገራል። ላልተለመዱ በሽታዎች መስፋፋት መንስኤ ከሚሆኑ ምክንያቶች ውስጥ አንዱ ሊሆን እንደሚችልም በወሎ ዩኒቨርሲቲ የውስጥ ደዌ ሕክምና ትምህርት ክፍል ረዳት ፕሮፌሰር እና የውስጥ ደዌ ሕክምና ስፔሻሊስቱ ዶክተር እሸቱ ሰይድ ያስረዳሉ። ተላላፊ ያልሆኑ በሽታዎች የምንላቸው እንደ ደም ግፊት፣ ስኳር እንዲሁም ደግሞ በጉልህ ሁኔታ እየተገኙ ያሉ አንዳንድ የካንሰር አይነቶችን አግባብ ከሌላቸው የምግብም ሆነ የመጠጥ እንዲሁም የመድኃኒት ይዞታዎች ጋር ተያይዘው ሊከሰቱ የሚችሉበት ሁኔታ አለ። በተለያዩ ኬሚካል ሂደት የሚፈጠር ጊዜያዊ የሆነ መርዛማ የሆነ ባህር ሊፈጥሩ ስለሚችሉ የምግብነት፣ የመጠጥነት ኢቨን የመድኃኒትነት ይዘት ያላቸው ነገሮች በሙሉ ጊዜያዊ የሆነ መመረዝ ሊያመጡ ይችላሉ። ህጋዊ የንግድ ፈቃድ ይዘው ህጋዊነታቸውን በሽፋንነት በመጠቀም በህገ ወጥ ንግድ እንቅስቃሴ ላይ የሚሰማሩም እንዳሉ ስራ አስኪያጁ ማሳያ ያጣቅሳሉ። አስመጭ ነው። እኛ መረጃ ደረሰንና ተያዘ ሰው እኔ በህጋዊ መንገድ ወደ ሀገር ያስገባሁት ነው ህጋዊ ዲክላራሲውን አለኝ ሰነድ ያለኝ ሰው ነኝ። ስለዚህ እቃይ ልያዝ አይገባም፣ ለምን ያዛችሁት? ብሎ ሟከር እያሉ ከዛ በኋላ አለኝ የሚሉትን ወደ ሀገር ውስጥ ያስገቡበትን ሰነድ አቀረቡ። እነዛ ሰነዶች ስንመረምር በህጋዊ መንገድ ያስገቡት ምርት ጋር በሞዴልም ተመሳሳይ ነው፣ በስሪት ሀገርም ተመሳሳይ ነው። ስለዚህ ምርመራ ስናካሄድ 2017 ዘጠነኛ ወር ላይ እቃውን አስገብተዋል። ወደ ሀገር ውስጥ ገቡ ሰው የዚህ እቃ የስሪት ዘመን ከ2017 ዘጠነኛ ወር በፊት ነው የሚሆነው። እቃው ላይ ያሉትን ሌብሊንጎች ስናይ ይህንን አብረን አይተናል። ስለዚህ የዚህ እቃ የሥሪ ዘመን መቼ ነው የሚለውን ቼክ አደረግ። ቼክ ስናደርግ ምንድን ነው የተገኘው? ሰውየው አስገባሁት ያለው እቃ ዘጠነኛ ወር 2017 ነው። የእቃው ፕሮዳክሽን እንዴት አሁን ደግሞ የተያዘው ቻለ ስድስተኛው ወር 2018 ነው። እቃው ከመመረቱ ከስድስት ወር በፊት ነው ማለት ነው የመጣው። እቃው ከመመንዴት ያልተመረተ እቃ እንዴት ወደ ሀገር ውስጥ ይገባል? ህገ ወጥ ንግድ ህጋዊ ነጋዴዎችን ከገበያ እያስወጣ አገራዊ ጥቅሙን እየቆዳ የህዝብ ጥያቄዎች ምላሽ እንዳያገኙ ምክንያት ስለሆነ ሁሉም ሊከላከለው ይገባል ሲሉ ስራ አስኪያጁ ጥሪ አስተላልፈዋል። የባለ ድርሻ አካላት የተቀናጀ ስራ ለመኖር በህግ አስፈጻሚው ላይ የሚስተዋለው የቁርጠኝነትና የስነ ምግባር ችግር በቀጠናው እየተንሰራፋ ላለው ህገወጥ ንግድ ምክንያት ነው የሚሉት ደግሞ የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም ልጅ አለም ናቸው። ምክንያቱን ለይቶ ማውጣት ከተቻለ መፍትሄ ለመውሰድ ምን አቃተ? ኮሚሽነሩ ምላሽ አላቸው። በአንድ ተቋም የሚፈጥም ራሱን የቻለ ኢንስቲቱሽናዊ የሆነ ተቋም አለመኖሩ አንድ ችግር ነው። ንግድ ቢሮ አለ፣ ገቢዎችና ጉምሩክ አለ፣ ፌደራል ፖሊስ አለ፣ የክልል ፖሊስ አለ፣ ሌሎችም የሚመለከታቸው አካላት አሉ። ይሄ በኮሚቴ የሚሰራ ከመሆኑ ጋር ተያይዞ ስራውን ውጤታማ ላለማድረግ እና የሚታዩ ችግሮችን ላለመፍታት እንደ አንድ ምክንያት መውሰድ ይቻላል። ከዛ ውጭ ግን የተለያዩ እቅዶችን አቅደን በመስራት እንቅስቃሴ ተሞክሯል። ፕላስ ደግሞ ክልላችን አሁን ያለበት እና የነበርንበት የጸጥታ ሁኔታ በራሱ አንድ ኢምፓክት አለው። በሌሎች የጸጥታ ስራዎች፣ በሌሎች የህግ ማስከበር ስራዎችም የመጠመር የጸጥታ ኃይላችን እንዲህ አይነት ሁኔታዎች ይኖራሉ። ኮንትሮባንድ የተደራጀ ቡድናዊ ሌብነትና ወንጀል በመሆኑ ይህን የተደራጀ ኃይል ለመመከት በተለይ የጸጥታ ኃይሉ በግብአትና በስልጠና መታገዝ እንዳለበት የደቡብ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ጌትነት ሽፈራው አሳስበዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኦሮሞ ነጻነት ግንባር ጦር አባ ገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጠውን ውሳኔ በመከተል በሰላም ገብቶ ወደ ህዝቡ እንዲቀላቀል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ ያቀረቡ የጦር ታጣቂዎቹም ከየካቲት 11 እስከ 14 ባሉት ጊዜዎች በአባ ገዳዎች እየተመሩ በተመደበላቸው ቦታ እንደሚያርፉም ተገልጿል። ሙክታር ጀማል ዝርዝራለሁ። ወደ ተለያዩ 22 ወረዳዎች የሚሰማራው በአባገዳዎች የሚመራው የእርቅ ኮሚቴ እስከ ወረዳ መዋቅር ከተደራጀው ኮሚቴ ጋር በመሆን ለጦር አቀባበል እንደሚያደርግለት ተገልጿል። የኦነግ ሊቀመንበር አቶ ዳውድ ኢብሳም ጦሩ የአባገዳዎችን መመሪያ በመቀበል በሰላም እንዲገባ መመሪያ አስተላልፈዋል። ሂደቱ በመጨረሻ ደረጃ ላይ ስለደረሰ አሰማራን መረቅልን ብለው ነው የጠሩኝ እና ስለዚህ እኛ ምን እናሰማራቸዋለን። ስምሪታቸው እንዲሳካም የኦሮሞ ነጻነት ግንባር ጦር እነሱ በሚሰጡት መመሪያ አገባባቸውንም ሆነ የትጥቅ አፈታታቸውን እነሱ በሚያስቀምጡት መርህ በመቀበል ወደሚያሰማሯችሁ መንገድ እንድትሰማሩ ጥሪ ያቀርባለሁ። በመንግስት በኩል ሂደቱ በሰላም እንዲጠናቀቅ እየተሰራ መሆኑን የገለጹት የኦሮሚያ ብሔራዊ ክልላዊ መንግስት ተወካይ አቶ ሞገስ ኤደኤ በበኩላቸው መንግስት ጦሩን ለመቀበል አስፈላጊውን ዝግጅት ማድረጉንም የተናገሩት፣ እኛ ይህንን ጦር በመቀበል ወደ ስልጠና አስገብተን ህግና ስርዓቱን በጠበቀ መንገድ በህገ መንግስቱ ላይ ግንዛቤ አግኝቶ ከህዝብ ጋር በጉልበቱና በእውቀቱ ሰርቶ ኑሮውን እንዲቀጥል ቅድመ ዝግጅት ጨርሰናል። ዋን የአቀባበል ሂደቱን በተመለከተ ለመገናኛ ብዙኃን መግለጫ የሰጡት የእርቅ ሂደቱ የቴክኒክ ኮሚቴ ተወካዮች አቶ ጀዋር መሐመድና አቶ በቀለ ገርባ የመከላከያ ሰራዊት መንገዱን በመክፈት ጦሩ በአባገዳዎች እና በሽማግሌዎች እየተመራ ወደ ወረዳዎቹ እየሄደ ይመዘገባል። ከዛ ወደ ተዘጋጀለት ስፍራ እንዲያምራ ይደረጋል ብለዋል። አቶ ጀዋር በማከልም ይህን ለማሳካት ከመከላከያ ሚኒስቴር ጋርም ስምምነት ላይ መደረሱን ተናግረዋል። አና ሁን ደረቱ ኮሬን ጅራ አስራ ኤርገሙ ጅራ እስከ ወረዳ መዋቅር ድረስ ኮሚቴ አቋቁመናል። ከዚህ የሚላከው ኮሚቴ እታች ካለው ኮሚቴ ጋር ተዋቅሮ ከአባ ገዳዎችና ሽማግሌዎች ጋር በመጣመር አብሮ ይሰራል። ከዚህ የሚሄደው ኮሚቴ ደግሞ ራሱን የቻለ ደብዳቤ ስሙንና መታወቂያውን የሚገልጽ አንድ ላይ ተያይዞ አብሮት ይላካል። ወሪ ደም ሁንዱምቱ ጠለያ ኦሪጂናል መቃይሳኒ የኦሮሞ ነፃነት ግንባር ተዋጊዎች ከየካቲት 12 እስከ የካቲት 14 ድረስ በተዘጋጀላቸው ቦታ የሚመዘገቡና አቀባበል እንደሚደረግላቸውም አቶ በቀለ ገርባ ተናግረዋል። ህዝቡም ልጆቹን በሰላምና በፍቅር እንዲቀበል ኮሚቴውን በመወከል ጥሪ አቅርበዋል። ጆሌኩን ዶካን ወራኒኩ አ ወራነ ቦጂ አሜት ሰልፊና ደካ ገሉ ንበርባ ይህ ጦር እንደ ተማረከ ወታደር በውርደት እንዲገባ አንፈልግም። ማንም ቢሆን ማንም በዚህ መንገድ አቀባበል የሚያደርግ ከሆነ እኛ አንቀበልም። ወደ ሀገር መግባት ከቤተሰብ ጋር መቀላቀል፣ ከህዝብ ጋር መገናኘት መልካም ነው ብለን እናስባለን። ማንም በውርደት እንዲያስተናግዳቸው አንፈልግም። ለእኛ ብለው ነው እዛ ጫካ ያሉት፣ ለዚህ ህዝብ ብለው። ለዚህ ነው በዚህ መልክ እነሱን መቀበል የፈለግ ነው። ኖ ጀቻ ዳጋነበከሰነ እንጂረሙ ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ወደ ተከታዩ ዘገባችን እናልፋለን። በሀረር ከተማ ጀጉላ እየተባለ በሚጠራው ሆስፒታል ውስጥ በትላንትና እለት በራስ መኮንን ሀውልት ላይ የደረሰው አደጋ ታስቦበት የተፈጸመ አይደለም ተባለ። ፖሊስ የድርጊቱን ፈጻሚ በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ገልጿል። ሀውልቱን ቀድሞ ወደነበረበት ለመመለስ የባለሙያዎች ጥናት እንደሚደረግም ተነግሯል። አዲስ ቸኮል ዝርዝር አለው። በሐረር ከተማ በተለምዶ ጀጉላ ተብሎ በሚጠራው ሆስፒታል ውስጥ የሚገኘው የራስ መኮንን ሀውልት በትላንትናው ዕለት አስራ አንድ ሰዓት አካባቢ ሆስፒታል ውስጥ ገብቶ በነበረ ከባድ የጭነት መኪና ተገጭቶ የመፍረስ አደጋ ደርሶበታል። ሀውልቱ ልክ አዲስ አበባ በተለምዶ ሰባ ደረጃ በሚባለው አካባቢ እንደሚገኘው ሌላኛው የራስ መኮንን ሀውልት ከደረት በላይ ነሐስ ሲሆን ስማቸው የተጻፈበት ውቅር ደግሞ ከሲሚንቶና ኮንክሪት የተሰራ ነው። ድርጊቱን የፈጸመው ተጠርጣሪና ተሽከርካሪው በቁጥጥር ስር ውለው ምርመራ እየተደረገ መሆኑን የተናገሩት የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ ኢንስፔክተር ረምዚ ሱልጣን እስካሁን ባለው የምርመራ ደረጃ ግን ድርጊቱ በስህተት የተፈጸመ ነው ብለው እንደሚያምኑ ገልጸዋል። ያዩወት ኔ ፐርሶናሊ እንደ አንድ ባለሙያም ሳየው በግልጽ አክሲደንት ነው። ወቅቱ ደግሞ የነበረው ሁኔታ ስቹኤሽን ምንድን ነው? ሪፈር የተባለ ታማሚ ነበረ። ያንን ቶሎ በቃ ሪፈር ወደ ተባለበት ለመውሰድ ዶሞቻ ኮል ወደ ኋላ ቪዲዮ ሲሄድ ነው፣ ግቢው በጣም ተባብ ነው አክቹዋሊ ዲ መግባት አልነበረበትም ዛ ትንሽ ግቢ ውስጥ ያ ነገር ሆነ። ኢንስፔክተር ረምዚ ሀውልቱና ኮንክሪቱ የተገጣጠሙበት ቦታ ከመላቀቁ በስተቀር ሀውልቱ ላይ የመጣመምም ሆነ የጭረት ምልክት የለም ብለዋል። በአሁኑ ሰዓት ሀውልቱ ቀድሞ ወደ ነበረበት ለመመለስ የሚመለከታቸው ሁሉ የተካተቱበት ኮሚቴ መዋቀሩንም ኢንስፔክተር ረምዚ ጨምረው ተናግረዋል። ምንድን ነው አሁን ኮሚቴ ፎርም እየተደረገ ነው። ፈርዘር አሁን በተለይ የሶሻል ሚዲያ ላይ የሆነ ያለው ነገር ሰው በተሳሳተ መረጃ እንትን እንዳይል፣ ኮሚቴ ከባለሙያ ውጪ ኮሚቴ ተዋቅሮ የህዝብ ረተብ ጥያቄ የሚመልስ ማለት ነው። በትክክል ይህን ነገር ከጅሙር ውስጥ ከመጨረሻው የሚደርስበትን ነገር የሚያርፍበትን ቦታ በግልጽ እንትን ለማለት ኮሚቴ ፎርም እየተደረገ ነው። ከማህበረሰቡ የተወጣጠ በራሱ ሁለተኛ ነገር ደግሞ ከዚህ ከጉዳት አጥራሹ ክልሉ ባህልና ስፖርትም እንትኑ ቅድም እንዳልኩ፣ የጉዳቱ መጠን በማለማዊ ተገምቶ ወጪዎች እንትን ትበለው እንደገና ሪያብሊቴት ለማድረግ ጥረቶች የተደረጉ ነው የሚል አሁን ከስብሰባ ተሰብስበው በት ሁኔታ ነው የምነግርህ ማለት የአጼ ኃይለ ሥላሴ ሐውልት በአፍሪካ ህብረት ግቢ ውስጥ በተመረቀ በቀናት ልዩነት የአባታቸው የራስ መኮንን ሐውልት መፍረሱ በአንዳንዶች ዘንድ ጥርጣሬ ፈጥሮ በተለይም በማህበራዊ ሚዲያ ልዩ ልዩ አስተያየቶች ሲገለጹ ነበር። ኢንስፔክተር ረምዚ ግን ህዝባችን እንዲህ ያለ ባህል የለውም ይላሉ። የእኛ አካባቢ ነግ ሰው ሆነ ብሎ አጥሮ እንደዛ ያን ነገር የሚያደ የለም። እኛ ዝም ብለን አይደለም። እውነት ለመናገር እኔ አሁን ይህ በዓለም ደረጃ የሰላምና የመ ስንት እኮ ቤተክርስቲያኖች አሉ የማይሰማበት በዚህ ደረጃ ሁን ቤተክርስቲያኖችና መስጊዶች በየአካባቢው ሰማቸው በጣም ጸያፍ የሆኑ ነገሮች የኢትዮጵያዊነት ባህል ነ ይሄ እኮ የአንድ ብሔር ጉዳይ አይደለም። ይሄ ጉዳይ ኢሜጁ እኔ እንደ ሀገርም ለምሳሌ አሁን በነገራችን ላይ ሀውልት በዛ ደረጃ መውደቅ ሁን ተብሎ ከሆነ የሚያሳፍረው አንደኛ እኔም ነው። ማንኛችንም ነው የሚያሳፍረው። ሰው ለይቶ አይደለም የሚያሳፍረው። ሁን ተብሎ ከሆነ ቤተክርስቲያን መካተልም ማፍረስም እኔ አሁን ሊና የሌለው ሰው ካልሆን በስተቀር እኔ አማኝ ባልሆን እንኳን እኔንም ያሳፍረኛል። ለምን እንደ ሰው እንደ ማህበረሰብ ምን ያህል እንደወረድን ነው የሚያሳየው። ራስ መኮንን የአጼ ኃይለ ሥላሴ አባት ሲሆኑ በአጼ ምኒልክ ዘመን እንደ ውጭ ጉዳይ ሚኒስትር ሆነው ያገለግሉ እንደነበር ይታወቃል። ሀውልታቸው የፈረሰበት ጀጉላ ሆስፒታል ሀረርጌ በነበሩበት ዘመን የተሰራ እንደሆነ ይነገርለታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮነኝ ድሬዳዋ አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ አስታውቋል። አምባሳደሩ በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር አጉስቲን መሂጋ ጋር መመካከራቸውንም ገልጸዋል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ ልኳል። በታንዛኒያ እስር ቤት እስከ ሁለት ሺ የሚገመቱ የኢትዮጵያ ፍልሰተኞች እንዳሉ ይነገራል። እነኚህ ፍልሰተኞች በተለያዩ የአገሪቱ እስር ቤቶች ያሉ ሲሆን ከ አንድ ሺህ ዘጠኝ መቶ በላይ የሚሆኑትን ወደ ሀገር ለማስመለስ ከታንዛኒያ መንግስት ጋር ከስምምነት መደረሱን በታንዛኒያ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዮናስ ዮሴፍ ተናግረዋል። ከ አንድ ሺህ ዘጠኝ መቶ በላይ ኢትዮጵያውያን በተለያዩ ታንዛኒያ ክልሎች ይገኛሉ። እነዚህ የሰኞችን ለማስፈታት ሚስዮኑ በርካታ ንቀ እንቅስቃሴዎች ላይ እያደረገ ነው የሚገኘው። አንደኛው ከዳር ውስጥ ከሁለት መቶ ሰላሳ በላይ ኢትዮጵያን ወደ ሀገር ቤት እንዲመለስ ተደርጓል። አሁን በቅርቡ ደግሞ ከአምስት መቶ ሀምሳ አራት ኢትዮጵያውያን ከተለያዩ እስር ቤቶች ተፈተው ወደ ኢትዮጵያን የማስመለስ ስራ የዝግጅ ምራፉን ጨርሰናል። የተቀሩትን ደግሞ ሚስዮኑ ደግሞ ከታንዛኒያ መንግስት ተነጋግረናል። አሁን በእነሱ በኩል ያለው ምላሽ አዎንታዊ ነው። አምባሳደር ዩናስ በተለያዩ የታንዛኒያ እስር ቤት ያሉትን ኢትዮጵያውያንን የኤምባሲ ወኪል መጎብኘቱን አብዛኛዎቻቸውም የሁለተኛ ደረጃ ትምህርታቸውን ያላጠናቀቁ ተማሪዎች መሆናቸውን ነው የተናገሩት። አክለውም የእስረኞቹ አፈታት አፈጻጸምን በተመለከተ በመጀመሪያ የታንዛኒያ መንግስት ኃላፊዎች ከኢትዮጵያ መንግስት ባለስልጣናት ጋር ምክክር ማድረግ እንደሚፈልጉ መግለጻቸውን አብራርተዋል። ውሳኔውም የተደረሰው በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር ኦውግስትን ማይገ ጋር ምክክር ከተደረገ በኋላ መሆኑን አምባሳደር ዮናስ ተናግረዋል። ኤምባሲው ህገወጥ የሰዎች ዝውውርን ለማስቆም እያደረገ ያለው ምን አለ ብዬ አምባሳደር ዮናስን ጠይቄያቸዋለሁ። አንደኛ ትልቁ ስራ የሚሰራው ሀገር ቤት ነው። ሁለተኛ እያሰብን ያለነው ምንድን ነው? ሶስት ሀገራት የቦርደር ኮሚሽን ከኢሚግሬሽን ጋር ተያይዞ ግንኙነት ያለው አካላት የጋራ መድረክ የሚፈጥር የቦርደር ኮንትሮሊንጉ እየተጠናከረ የሚሄድበት ሁኔታ እንዲፈጠር ምክር ሀሳብ አቅርበናል። ምናልባት በቅርቡ የካቲት አጋማሽ ወይም መጨረሻ አካባቢ የኬንያ የኢትዮጵያና ና የታንዛኒያ ኢሚግሬሽን ባለስልጣን ባሉበት ውይይት ለማከል እየታሰበ ነው ያለው። በተጨማሪም በህገወጥ ጉዞ ላይ የሚያዙ ኢትዮጵያውያን ዜጎች ወዲያው ወደ ሀገራቸው እንዲመለሱ የሚደረጉበትን ሁኔታ ለማመቻቸት ከታንዛኒያ መንግስት ጋር ምክክር ላይ መሆናቸውን አምባሳደር ዩናስ ገልጸዋል። ከታንዛኒያ እስር ቤት እንደሚፈቱ የተነገራቸው ኢትዮጵያውያን ግን መቼ ወደ ሀገራቸው እንደሚመለሱ የታወቀ ነገር የለም። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ገልሞ ዳዊትን ያደረሰን ዘገባ እናመሰግናለን። ተከታዩ ዘገባችንም ከዚሁ ከስደት ጋር የተያያዘ ነው። ከተለያዩ ሀገሮች ተሰደው ለመጡ ተፈናቃዮች የሚሰጡት ድጋፍ ለጋስነትን የሚያንጸባረቅበት ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ የአፍሪካ ሀገሮችን አወደሱ። ቀያቸውን ጥለው ለተሰደዱት ሚሊዮኖች ቀጣይ እጣ ሁነኛ መላ ማበጀቱ ስራ ግን አሁንም ሩቅ ነው ብለዋል ዋና ጸሐፊው አያይዘውም ለስደተኞችና ና ለተፈናቃዮች ደህንነት ጥበቃ፣ ከለላና መጠቂያ በመስጠቱ ረገድ የበለጸጉት የዓለም ሀገሮች የበኩላቸውን ማድረግ አለባቸው ሲሉ አሳስበዋል። በተያያዘም ሊቢያን በመሰሉ የእርስ በርስ ብጥብጥ በጠናባቸው በአንጻሩ ከተለያዩ አካባቢዎች የሚፈልሱ ወገኖች ወደ አውሮፓ መተላለፊያ አድርገው መርጠው በብዛት በሚጎርፉባቸው ሀገሮች ለሚገጥሟቸው ችግሮች ድርብር ናቸው። ዋና ጸሐፊው አንቶኒዮ ጉተሬሽ ከአሜሪካ ድምጽ ጋር ያደረጉትን ቃለ ምልልስ ተንተርሳ ሳሌም ሰለሞን ያጠናቀረችውን ሌሎች በርዕሱ ዙሪያ የተጠናቀሩ ዘገባዎችን ጨምቆ አሉላ ከበደ ተከታዩን ዘገባ ይዟል። ጃሹዋ በለጠ ወደ ሰሜን አፍሪቃዊቱ ሊቢያ የገባው የተሻለ ህይወት ፍለጋ ወደ አውሮፓ ለመዝለቅ በታለመ ትሪፖሊን መሸጋገሪያው ለማድረግ ነበር። ይሁንና በተመሳሳይ መንገድ ከተለያዩ አፍሪቃ አገሮች ፈልሰው ከሊቢያ እንደሚገቡ ሌሎች በሺዎች የሚቆጠሩ ስደተኞች ሁሉ ጃሸዋም ቀየውን ጥሎ ሲነሳ ተስፋ እንዳደረገው ግን ካለመበት ለመድረስ አልቻለም። መውጫ መንገድ አቶ እዚያው መሰንበት ዕጣው ለሆነው ጃሸዋ ትሪፖሊ የሚገኘውን የመንግሥታቱን ድርጅት የስደተኞች መጠለያ ካምፕ አዲሱ መኖሪያው ለማድረግም ተገደደ። እርግጥ መውጫ በማጣት መሸጋገሪያ ሊያደርጉበት ካሰቡበት ስፍራ ተጠምዶ መሰንበትን መሰሉ ክፉ አጋጣሚ የብዙዎቹ ስደተኞች ዕጣ ነው። ሊቢያን ተሻግረው ወደ አውሮፓ በያዙት ጉዞ የተሳፈሩባት ጀልባ በማዕበል ተመታ ስትንገላታ፣ አሊያም እንደ ነገሩ የተሠራችውና ከአቅሟ በላይ ታጭቀው የተጫኑባት ጀልባ ተገልብጣ በሊቢያ የባሕር ጠባቂዎች ነፍሳቸው ሲተርፍ ወደ መጡበት እንዲመለሱ ሲደረግና ሊቢያ ውስጥ ከሚገኙ በስር የማቆያ ማዕከሎች በአንዱ ከተወረወሩ አሊያም በአንጋቾች መካከል በሚካሄደው ውጊያ ተጠምደው መተላለፊያ ሲዘጋባቸው ወይም ከሕገ ወጥ አሸጋጋሪዎች እጅ ሲወድቁ መጨረሻው ያው የተለመደ ክፉ ዕጣ ነው። ከወዳጅ ዘመድ መገናኘት ከማይችሉበት ለደህንነታቸው ዋስትና በሌለውና መሄጃው ባልታወቀ ሁኔታ ውስጥ ላልታወቀ ጊዜ ለመቆየት መገደድ የምንለብሰው እንኳን የለንም። ወዲህ ከመጣን ረጅም ጊዜ ቢሆንም እንደተራቆትን ነን። የሊቢያ ባህር ጠባቂዎች ካመጡት በኋላ ጃሽዋ ለስድስት ቀናት በስር የማቆያ ማዕከሎች ውስጥ ቆይቷል። ከዚያም በአካባቢው ውጊያ በመቀስቀሱ ወደ ምዕራባዊ ሊቢያዋ ዐይን ዛራ ተወሰደ። ጃሽዋና አብረውት የቆዩት ሌሎች ስደተኞች ታዲያ የተባበሩት መንግስታት የስደተኞች ጉዳይ ድርጅት ጣልቃ ገብቶ ወደ ትሪፖሊ እስኪመልሳቸው ድረስም ያለ ምግብና ውሃ አቅርቦት ለበርካታ ቀናት ለመቆየት ተገደዋል። ይህ ሁሉ እንግልት ቢገጥመውም ጃሸዋ አብረውት የነበሩ ብዙዎች ከገጠማቸው እገታ ከተፈጸመባቸው የስቃይ ድርጊትና ነፍሳቸውን ለመታደግ የቻሉትን ሁሉ ከሚያደርጉ በውጭ አገር ከሚኖሩ ዘመድ አዝማዶቻቸው ዘንድ የድረሱልን ጥሪ እንዲያሰሙና ጠቀም ያለ ገንዘብም እንዲሰበስቡ በየዕለቱ እጅግ የከፋ ድብደባና ሌሎች የሥቃይ ድርጊቶች ከተፈጸሙባቸው ብዙዎች አንጻር ሲታይ ግን እንደ ዕድለኛ ሊቈጠር ይችላል። ዘላቂ መፍትሔ የፍለጋው አሁንም ቀጥሏል። እንደ ተባበሩት መንግሥታት ድርጅት ግምትም በአሁኑ ወቅት ከመኖሪያ ቀየው ተፈናቅለው የሚገኘው ሕዝብ ቁጥር ከ68 ሚሊዮን ይልቃል። በዓለም ዙሪያ ተበትኖ ከሚገኘው ተፈናቃይም አብዛኛው አፍሪቃዊ ሲሆን የሚበልጠውን ስደተኛ ተቀባይ አስተናጋጅቱም አህጉረ አፍሪቃ ናት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ለአሜሪካ ድምፅ በሰጡት ቃል የፈታኝነቱን ያህል አበረታች ነው ያሉትን ይህን የአፍሪቃ ፈቃደኝነት አወድሰዋል። አፍሪካውያን ስደተኞችና ከተለያዩ የአህጉሪቱ አካባቢዎች ፈልሰው ወደ አውሮፓ የመጡ ወገኖች የፈለሱበት አገር ሌላ አፍሪካዊ አገር ሲሆን በቀላሉና ፈጥነው ከአገሬው ሕዝብ ጋር የሚዋሃዱበት ዕድል ይፈጠራል። በአንጻሩ ግን በአውሮፓና በሌሎች አገሮች ውስጥ ወደሚገኙ አገሮች በሚፈልሱበት ወቅት ከሚጠብቃቸው መጤጠል አዝማሚያ የተሻለ ሁኔታ ነው የሚገጥማቸው። የአፍሪቃ አገሮች በስደት ድንበራቸውን ዘልቀው ለሚገቡ ወገኖች ለሚያሳዩት ለጋስነት የተመላ ምግባር አክብሮት ልንቸር ይገባል ያሉት ጉቴሬሽ፣ የአፍሪቃ አገሮች በሙሉ አንዳቸው ከሌላቸው ሳይለዩ ከቀያቸው መፈናቀል የተገደዱና መሳደድ የበዛባቸውን አሊያም ግጭቶችን በመሸሽ መጠጊያና ከለላ ፈልገው የሚመጡ ስደተኞችን ለመቀበል ድንበራቸውን ክፍት አድርገዋል። ይሁን እንጂ ቀያቸውን ጥለው ለተሰደዱት ሚሊዮኖች ቀጣይጣ ሁነኛ መላ ማበጀቱ ግን ገና ሩቅ ነው ብለዋል ዋና ጸሐፊው። ዓለም ስደትና ፍልሰትን ተከትሎ የሚመጡ መከራዎችን በአጥጋቢ መልኩ ለመቀነስ የመንግሥታቱ ድርጅት አገሮች የየበኩላቸውን ድርሻ ቢያበረክቱ ሁሉን አቀፍ የሆነ ድጋፍ መስጠት የሚያስችል መርሃ ግብር ቢጸድቅም ተፈጻሚነቱ ግን ዛሬም አስገዳጅ የሕግ ማዕቀፍ የለውም። በዚህም የተነሳ የተሻለ መርዳት የሚችሉ የበለጸጉ አገሮች የአቅማቸውን ያህል ድጋፍ ያለማድረጋቸው የሚያሳስባቸው መሆኑን ነው ዋና ጸሐፊው የገለጡት። በሌሎች አገሮችም በተለይ ደግሞ ባለጸጋ አገሮች ዘወትር በአፍሪቃ የማየውን የመሰለ የአቅማቸውን ያህል ከፍ ያለ ልግስና ሲያሳዩ መመልከት እሻለሁ ብለዋል ጉቴሬሽ። የችግሩ መጥናት ዋና ጸሐፊው የሚመኙትን አይነት ሁሉን አቀፍ እገዛ መፈለጉ ግን አያጠያይቅም። ብዙ ተሻሚ ፍላጎቶች ባሉበት ዓለም ይሳካ ይሆን የሚለው ጥያቄ አሁንም ትኩስ ነው። ሩቅ ማዶ ሩቅ ሀገር ሄዳለች ታበባ ባለች

አድማጮች እንግዲህ የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበር። ዝግጅታችንን በቴክኒክ ያቀናበረልን ሞክቤል እያቤሮ ነው። የስርጭት መሀንደሱ አልፍሬድ አልሳንቶስ አብሮን ነበር። ጉዟቸው የሰመረ ይሆን እያልን እንሰናብታለን። መልካም ምሽት። በነገው ጉዞ እንገናኝ። How we the